የተባበሩት መንግስታት ድርጅት እንግዲህ የሰባኛ ዓመቱ ጉባኤ ነው ዛሬ የሚካሄደው። ባለፈው ሳምንት ውስጥ የ ቫቲካኑ ርዕሰ ሊቀነ ጳጳሳት ተገኝተው ያደረጉት ንግግርም ነበረ በድሃና በሀብታሞች መካከል ያለው ልዩነት በጣም ጎልቷል እና የአለም መሪዎች ልታስቡ ይገባል ኃጢአት እየበዛ ነው ብሎ ብዙ ብዙ ነገር አንስቷል መሪዎቹን አሳስበዋል ይህ ነገር አሜሪካኖችንም በጣም ያስደነገጠና የሰሞኑ ትልቅ ዜና ነው ከአፍሪካ የመጀመሪያዋ ሀገር ማለት ነው የተባበሩት መንግስታት ከመባሉ በፊት ሊግ ኦፍ ኔሽን የሚለውን ቀዳማዊ ንጉሰ ነገስት ኃይለስላሴ በዛ ጉባኤ ላይ ተገኝተው ንግግር አድርገው ነበር። የጣሊያንን ግፍ ወረራ አስመልክተው እንግዲህ ይህ ጉባኤ ለአለም ፍትህ፣ ነጻነትን፣ እኩልነትን ለመመስረት የሚታገል እና እየታገለ ያለ ነው በስሙ ያለው እንግዲህ። በዛሬው ሰባኛው ጉባኤ ላይ ቀደም ብለሽ እንደጠቀሽው በተለይ ሁለቱ ልዕለ ሀያላን ሀገራት፣ አሜሪካ ራሷን ብቻ ነው ልዕለ ሀያል ሀገር ብላ የምጠራው፣ ሩሲያው ፕሬዚዳንት ፑቲን እና የአሜሪካው ፕሬዚዳንት ባራክ ኦባማ ከዚህ ስብሰባ በኋላ ዛሬ ባይሆን ነገ ይገናኛሉ ተብሎ ይጠበቃል። ዋናው የእነሱ ትኩረት ደግሞ የሚገናኙበት ና የሚወያዩበት በተለይ ሶሪያን አስመልክቶ ነው። ከሶሪያ የሚሰደደው በብዙ ሺ የሚቆጠር ሕዝብ አለ። ከኢትዮጵያ፣ ከኤርትራ እና ከሌሎችም የመካከለኛው ምስራቅ ሀገሮች በተለይ አውሮፓን ያጨናነቀ የስደት ሁኔታ እንግዲህ ትልቁ የዓለም መነጋገሪያ ነው። ከዛ ይልቅ ግን የሶሪያ መንግስት እንዳይወድቅ ሩሲያ እየታገለች ነው። አሜሪካ ደግሞ ሶሪያ መንግስት መቀየር አለበት እያለች ነው እና ከሁለቱ ውይይት የሚጠበቀው የዲፕሎማሲ ጣጣው የሶሪያን ጉዳይ እንደው ተነጋግረን እንፍታ ነው። እኔ አቅም አለኝን፣ እያስፈራራው፣ እኔ አለምን እየገዛው አይነት ነገር ሳይሆን በቃ ተነጋግረን እንፍታው እንደው ሌላ አለምም ሳይሰማ፣ እኛም በዩክሬን ላይ የምናደርገው ነገር ይቀነስ፣ እናንተም ሶሪያ ውስጥ የምታደርጉት ነገር ይቀነስ የሚለው ነገር ነው። ይህ ይሆናል አይሆንም እንግዲህ አድረን ውለን የምናየው ጉዳይ ነው። ሰባኛው እንግዲህ የተባበሩት መንግስታት ድርጅት በዓመታዊ ጉባኤ ላይ ስለታቀደው የልማት ግቦች ይልቅ በዓለማችን ስለሚታዩት ጦርነቶችና ስለ ስደተኞች መብዛት ጉዳይ ያጠላበት እንደሚመስል ነው እንግዲህ የገለጽክልን። ስለዚህ ጉዳይ እንግዲህ ምን እየተወራ ነው? ሌሎችስ ምን ይላሉ? ብዙሀን መገናኛስ? እንግዲህ በአብዛኛውም በዚህ በተባበሩ መንግስታት ድርጅት ላይ ለመጀመሪያ ጊዜ የኩባው ፕሬዚዳንት ተገኝተው ንግግር ያደርጋሉ። የአሜሪካ ጋራ መልካም ግንኙነት አላቸው። ሰሜን ኮሪያ ከአሜሪካ ጋራ ከፍተኛ ጥን ላይ ያለችው ማዕቀብ ሀሳብን አስመልክቶ የኒኩሌር መርሃ ግብርን አስመልክቶ ኢራን ደግሞ ለዘብ ያለ ሁኔታ ላይ ነው ያለችው የፍልስጤን ጉዳይ አለ እንግዲህ በዚህ የተባበሩት መንግስት ሰባኛው ጉባኤ ላይ በተለይ ትኩረት አድርገው የሚነጋገሩት በሀያ ሰላሳ ድህነት ቅነሳ ጤና ለሁሉም ወባ በሳንባ በወሊድ ምክንያት የሚሞቱትን እናቶች ህጻናትን የፆታ እኩልነትን የተመለከቱ እነዚህ ትልልቅና አንኳር ነገሮች ናቸው ከዚህ ጋራ ደግሞ በአለም አቀፍ ደረጃ የአየር ለውጥ አለ። ለዚህ እንግዲህ ዋናው መነሻ የሚሆኑ ሀገሮች ዩናይትድ ስቴትስ፣ ቻይና እና ሌሎችም የበለጸጉ አገሮች ናቸው። በእነዚህ ጉዳዮች ላይ ትኩረት አድርገው ይነጋገራሉ ተብሎ ይጠበቃል። በአብዛኛው ግን በዚህ በሰባኛው ጉባኤ ላይ ሁሉም አገሮች ብሶት የሚያሰሙበት ነው እንጂ መፍትሄ የሚሰጡበት ጉባኤ አይመስልም። ከዋሽንግተን ዲሲ መክብብ ሸዋ ለሰጠህን ማብራሪያ አመሰግናለሁኝ። እኔም አመሰግናለሁ አዜብ።